ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ያገኙ። አርቲስት ተስፋዬ ገብርሃና በቅድሚያ እንኳን በሰላም ተመለስክ ወደ አውስትራሊያ ሜልበርን። እንኳን ደህና ቆያችሁኝ ማፍታ። እኔም እጅግ አርቄ ያመሰግናለሁ። እግዚአብሔር ይመስገን በሰላም ከቤተሰብቼ ጋር ተገናኝቻለሁ ደስ ብሎኝ። ለቃለ ምልልሳችን በአካል ለመገናኘት ብናስብም እንደገና ሜልበርን ድጋሚ ሎክዳውን ውስጥ ስለገባን በአካል መገናኘቱን አልቻልንም። በስልክ ነው ቃለ ምልልሳችንን እያደረግን ያለ ነው። እንደመጣህም አንተ በቀጥታ የገባኸው ወደ አደላይድ ኳራንቲን ወይም ደግሞ ለይቶ ማቆያ ስፍራ ነበረና፣ ጉዞው ምን ይመስል ነበረ? በለይቶ ማቆያ ስፍራ ውስጥስ በቆየህ ጊዜ የነበረ ሁኔታ ምን ይመስላል? ቶሎ ከቤተሰብ አለመገናኘቱ ያለው ሁኔታ እንዴት ነበረ? ያው እንደሚታወቀው ወደዚህ መጪ ግድ ምርመራ ይደረጋል። ምርመራውን ካላለፍ ሻት መጪ ከመጣሁ በኋላ አድላይ አስራ አምስት ቀን ተቀምጬ ነበረ። ትንሽ ከባድ ነበር። ምክንያቱም ረጅም ጊዜ ነው። የዛሬ አመት ገደማ ነው እንድመጣ ለትኬት እየቆረጡ በተለይ ሴቷ ልጅ እጅግ በጣም ተጨንቃ ነበር እና በየጊዜው ትሞክራለች በረራ ይሰረዛል በየ ሶስት ወሩ በየአራት ወሩ ባገኘችው አጋጣሚ ሁሉ ሞክራ ነው መጨረሻ ላይ አሁን የተሳካው። ጥሩ ነበር የነበረው ሆቴል ውስጥ ከሌላ ሰው ባትገናኝ የነበሩት ሁኔታዎች ደስ ሲሉ ነበር። ትንሽ አሰልችነት ነበረው። ዝም ብለሽ ትበያለሽ፣ ጠጫለሽ፣ ተኛለሽ፣ ትንሻለሽ። አንድ ክፍል ውስጥ ነው መውጣት አይቻልም። ቀደም ብለውን ከዚህ ነግረውኝ ስለነበረ መጽሐፎችና እና አንዳንድ የሚሰራቸውን ነገሮች ይዤ የነበረ የመጣሁት ቁጭ ማለቱ ከመሰልቸቱ ውጭ በርካታ ነገሮችን ሰርቻለው። ብዙ ነገር አነበብኩኝ። የምጽፋቸውን ነገሮች ነበሩ፣ ማስታወሻዎች እነሱን አድርጌ ያለው ከመሰልቸት ውጭ ጥሩ ነበር። በአሁን ሰዓት ወደ አውስትራሊያ የሚገቡ ዜጎቿ በተለይ ደግሞ ኢትዮጵያውያን ይዘው የሚመጧቸው ነገሮች ላይ የተለየ ጥንቃቄ ወይ ደግሞ የተለየ እገዳ የተደረገበት ሁኔታ አለ። በተለይ ነሽሮ ነበርበሬ እንዳይገቡ ተደርጓል። በአብዛኛው ደግሞ የእኛ ሰው ከአገር ቤት ወደዚህ ሲመጣ በዋነኛነት ይዟቸው የሚመጡ መሰረታዊ ነገሮች እነዚህ ናቸውና በአንተ በኩል እንዴት ነው? ይዘህ መጥተህ ነበረ የተጣለብህ ሁኔታ አለ። እርግጥ ነው ነግረው ነበር። ያው ድንገት አጋጣሚ የሆነው ካለፈ ብሎ ነው እንጂ እንደማያልፍ ተነግሮኝ ነበር። ሁሉንም ባይሆን የተዘጋጀው ግማሹን ይዤ መጥቼ ነበር። ሽሮ እና በርበሬ፣ በሶ ሁላ እነዚህን የመሳሰሉት መግባት አይችሉም። ቆሎና ዳቦ ቆሎ እነሱ አልፈዋል። ጋጣ ፈሳሽ ስለሆነ ብለው እሱ አልፏል። እና በርበሬና ሽሮ ግን ቀደም ተብሎም ተነግሮ ነበር። ኦንላይን ላይ ና ነበረባችሁ ነው ያለችኝ ፖሊሷ። እና ሌሎችም አሁን እንደው አጋጣሚውን አግኝተው የሚመጡ ሰዎች ካሉ እንደሚጣል አውቀው ያው ባይባክን፣ ምክንያቱም ውድ ነው፣ በውድ ዋጋ ነው የሚዘጋጀው። እዚህ መጥቶ ከሚጣል ለሀገር ቤት ይጠቅማል። ህጉ፣ አዎ ህጉ እስካልተነሳ ድረስ ምንም ነገር አያልፍም። እንደው ደብቀሽ ማሳለፍ ብትይም ቅጣቱ የከፋ ስለሚሆን ባይሞከር ጥሩ ነው ላሉ በተመሳሳይ ሁኔታም ከዚህ ቀደም ማለትም ከአንተ በፊት የመጡና በተለይ ደግሞ ከኮቪድ አስራ ዘጠኝ በኋላ ወደ አውስትራሊያ የገቡ ኢትዮጵያውያን በርከት ያለ መጠን ያለው ሽሮና በርበሬ እንደተወሰደባቸው ሲናገሩ ተሰምተዋል። ምናልባትም ወደኋላ ዞር ብለን ከተመለከትን በዚህ አውስትራሊያ ውስጥ የዛሬ የአስር ዓመት ገደማ ወይም ከዛም ወደዛ አካባቢ ባለው ጊዜ እንዲሁ በዚሁ በሽሮና በበርበሬ ላይ እገዳ ተደርጎ ሕብረተሰቡ በመነጋገር እንዲነሳ የተደረገበት ሁኔታ እንደነበር አስታውሳለሁ። ምናልባትም ይህ ጉዳይ በአሁን ሰዓትም ከማህበረሰብ መሪዎች ጋር በአንድ ላይ በመሆን ከሚመለከታቸው የመንግስት አካላት ጋር በመነጋገር ይህ እገዳ እንዲሻሻል ወይም እንዲነሳ መደረግ ያለበት ጊዜ ይመስለኛል። መንግስት ሕጉን እስኪያነሳ ድረስ ደግሞ ሌሎችም በዚህ አጋጣሚ ኢትዮጵያ ያሉ ወደዚህ የሚመጡ ሰዎች ይዘው ከመምጣታቸው በፊት ኢሚግሬሽን ዌብሳይት ላይ ያለውን ማየቱ ይጠቅማል። እንዳልከው አንተም ከሽሮ ከበርበሬው ወጣ እንበል። ና ተስፋዬ ኢትዮጵያ ከተመለስክ ቆየህ፣ የመድረክ ስራዎች ላይ በአዘጋጅነትም በተዋናይነትም ስታገለግል ቆይተሃል። የተወሰኑትን ቲያትሮችህንም እኛም አገር ቤት በመጣን ጊዜ አይተናል። ተመልሶ ከመድረክ ጋር የመገናኘት ስሜቱ ምን ይመስላል? ተቀባይነቱ ምን ይመስላል? ከወጣት አርቲስቶች ጋር ተጣጥሞ መስራቱ ያለው ሁኔታ ምን ይመስል ነበር? ቆንጆ ነበረ። የተደረገልኝ አቀባበል የጉጉቴን የናፍቆቴን እንደሄድኩኝ በስራዎች ላይ ተቀምጬ ነበረ። ሁለት ትልልቅ ስራዎች፣ ትልልቅ አዘጋጆች፣ አሪ አዲስም ቢሆኑ ጎበዝ ጎበዝ ተዋንያኖች፣ ነባር ተዋንያኖች ያሉበት ሽመልስ አበራ፣ ሙዚ ታምሬ፣ መዳኔ ከገኝ፣ እነ ታፈራው መሳሙን ሰው ከእነዚህ ጋር የመስራት እድሉ በድጋሚ አግኝቼ፣ አዘጋጅ ደግሞ መንታ መንገድ አዘጋጅ ተክሌ ደስታ፣ የምን አዘጋጅ ደግሞ ማንያዘዋል እንደሻው፣ ከእነሱ ጋር ድጋሚ የመስራት እድሉን አግኝቼ በአንድ ቀን ሁለት ቲያትር ሰራ ነበረ። እሁድ እሁድ ቆንጆ ነበር። ናፍቆቴ ለመወጣት እነሱ ምማረው ና መስሎኝ፣ ጌታቸው የዘመን ቲያትር ደራሲ እንደተመለስኩ ነው ዘመን ላይ የመደበኝ ና ዘመን ላይ ገብቼ ተሪቻ ያለው እዛም ላይ ትልቅ ተዋንያን ያሉበት ነው። ከዛ በኋላም ደግሞ የእረኛ አዘጋጅ ቅድስ እሷም ነበረችኝና እዛ ላይ ጫዎች ያሉ ያው እንዳየሹም በጣም ትልቅ ስራ ነው። እዛም ላይ ሰራው የሌሎች ደግሞ ያልወጡ ገና ስራዎች አሉ። ከዛ በተረፈ ደግሞ ስመኝ የነበረው እውነት ፍላጎቱ ብቻ ነው ውስጤ ያለው ወይስ የመስራት አቅም አለኝ ጊዜ ራሴን ለመፈተን ወደ መቶ ሀያ ልጆች ሰብስቤ ቲያትር ለማዘጋጀት አዳዲስ ልጆች ናቸው። ስልጠና ከአንድ ጓደኛ ለመንግስት ጉባቸው ይባላል ከእሱ ጋር ሆነን ለልጆቹ ስልጠና በመስጠት የሶስት ወር የወሰደ ስለ ቲያትር አጠቃላይ የምንነት ና የመድረክ እንቅስቃሴ ለልጆቹ ስልጠና በመስጠት አብረናቸው ናቸው ሰርተናል። ትልቅ ቲያትር ና ሳትና ላበሳ ይባላል። በራሱ ጌታቸው ታረቀኝ ነው። ትልቅ ጭጥ ያለው ቲያትር ነበረ። አብዛኞቹ ሰዎች እንኳን ሲሞክሩኝ የነበረው ምንድነው? ይሄ አሁን ከስልሳ በላይ ተዋንያን ያሉበት ነው። ያሰለቻል ቶሎ ለማውጣት ጊዜ ይወስዳል። እና ለምንድን ነው ጊዜ የምትወስደው? የምጨርሰው ለምን ሌላ ቲያትር አትሞክርም? ምናምን ብለው ነበር። እኔ ግን ራሴን መፈተን ፈልጌ፣ እስቲ አዳዲስ ልጆችም ከመፍጠር አንጻር እኔም ደግሞ እውነት አስር አመት ቆይቼ ስመለስ ከውስጥ ያልወጣም እችላለሁ ወይ ግን አልኩ። እግዚአብሔር ይመስገን ተሳክቶ በጣም ቆንጆ ቲያትር ነው ያቀረብነው። ሀሳቤም የነበረው ምንድን ነበር? በአንድ ቀን በተመሳሳይ ሰዓት በተመሳሳይ ቀን ሶስቱም ቲያትር ቤቶች ላይ ለመክፈት ነበረ ፕላን ያደረግ ነው፣ በሶስት ግሩፕ። ግን እንዳጋጣሚ ሆነው አገር ፍቅር በእድሳት ተዘጋ፣ መዘጋጃ ቤትም እንደዛው እና ብሔራዊ ቲያትር ብቻ ሲቀር ብሔራዊ ቲያትር ማክሰኞ ማክሰኞ እንሰራ ነበር። ያው ለአንድ አመት ያክል ሰርተነዋል። ከዛ በኋላ ኮቪድ ገባ፣ በኮቪድ ምክንያት ነው የቆመው። እና እጅግ በጣም ደስ የሚል ጊዜ ነበረ ልጆቹም። ጥሩ ጥሩ ጎበዝ ልጆች አቅርተናል። ቲያትር ቤቱም ትልቅ እገዛ ነው ያደረገልን የመለማመጃ ቦታ በመፍቀድ መድረክ ቅድሚያ በመስጠት የምንፈልጋቸውን ቁሳቁሶች፣ አልባሳት በማዘጋጀት የኢትዮጵያ እስር ቤቱም በጣም አርጎ ነው የተቀበለ እና ደስተኛ ነበር። ዛ ባለሁበት ጊዜ ያው ኮቪድ ስለገባ ነው የቆመው። ምናልባት አሁን እንግዲህ ዚያር ብሎ ኮቪድ ከጠፋ ደግሞ እንደገና እንቅስቃሴያችንን እንጀምራለን። በተለይ የኮቪድ ሁኔታ በመዝናኛው ዓለም ውስጥ በመድረክ ስራዎች ላይ በዓለም ዙሪያ ከፍተኛ የሆነ አሉታዊ አስተዋጽኦን አድርጓል። አሁንም ድረስ ብዙ ያላገገመው ኢንዱስትሪ የዚህ የመዝናኛው ኢንዱስትሪ ነው። በዓለም ዙሪያ ቀደም ሲል እንደጠቀስከው አስር አመት ቆይተህ ከመ መድረክ ተለይተህ በሌላ ሙያ ላይ ከርመህ ተመልሰህ ሀገር ቤት ከአዳዲስም ወይም ደግሞ ቀድሞም ከነበሩ የኪነ ጥበብ ባለሙያዎች ጋር መስራት በቋንቋ አለመግባባት፣ ቋንቋ ስል በተመሳሳይ መስመር ላይ በአንድ ላይ ያለመገናኘት አይነት ችግሮች አልገጠሙህም? ወይስ እንደገባህ ነው በቀጥታ የተቀላቀልከው እዛ ካሉት ጋር? እሱ አይቀርም ያው ትንሽ አስቸጋሪ ሁኔታዎች ነበሩ። ምክንያቱም እኛ የቆየንበት እኛ ያለፍንበት የ ቴያትር ሙያ ዲስፕሊን፣ ስነ ምግባሩ አሁን ላይ አካዩ እርግጥ በጣም ጎበዝ ጎበዝ ልጆች ተፈጥረዋል። ግን ምንድን ነው እኛ በነበርንበት አንድ ቴሌቪዥን ጣቢያ፣ አንድ ሬዲዮ ጣቢያ፣ መድረክን ማግኘት ብርቅ በነበረበት ጊዜ ነው። እኛ አልፈን ክፍለ ሀገር ሄደን ራሳችን መድረክ እየተሸከመን ራሳችን አዳራሽ እያጸዳን፣ በጭነት መኪና እየሄድን፣ በእግር ሳይቀር ቅስቀሳ እያደረግን ሰርተን ነው። ከታላላቆቻችን ይህንን ነገር የተቀበልነው፣ ቀድሞ መገኘት ልምምድ ላይ ሰዓት ማክበር፣ ለስራው ለሙያው ተገዢ መሆን። አሁን ደግሞ ያው እንደምታየው በተለያየ ሙያ ላይ ህይወት በዛ ደረጃ አይደለም ያለው፣ በጣም ፈጣን ነው። የአናኗር ሁኔታው ተቀይረዋል። ሁሉ ነገር ውድ ነው ከአናኗር ጀምሮ። አብዛኞቹ ከዩኒቨርሲቲ የተመረቁ ልጆች ከሀገር የመጡ ናቸው። ቤት ተከራይተው ነው የሚኖሩት። ቤተሰብ መስርተዋል። ስለዚህ አንዷ ደሞዛቸው በቂ አይደለችም። እና ይህንም በሂደት ነው ተረዳሁት። ምክንያቱም ልምምድ ላይ በሰዓት አይገኙም አርፍደው ይመጣሉ። እና እኛ ያለፍንበትን ነገር ስትናገሪ ድሮ ናፋቂ ክመት ያለ እሱ እኮ የለም። ይሄ እኮ ድሮ በእናንተ ጊዜ ነው የቀረው። ግን ማምጣት ይቻላል። ለምንድን ነው እንደዛ ማይሆነ ብለችቲ? አይ እንደእናንተ ጊዜ አይደለም፣ እሱን አታስበው እየተባለ ትንሽ ትናደጃለሽም እና በሂደት ቀስ እያልሽ ሲገባሽ ተከይዋለሽ እና አንዳንዶቹም እግዚያሽታቸው ይሰማሉ። አይ እኛ እንደዚህ ብሎ የነገረን የለም። መንገዱን ማሳየት ነው ዋናው። ትውልዱ መካከል ልዩነት አለ። እኔ ደግሞ እግዚአብሔር ይመስገን ከትልልቅ ከሚባሉት ጀምሮ እስከ ጀማሪዎች ድረስ አብሬ ሰርቻለሁ። ሁለት ሶስት ትውልድ ጋር አብሬ ሰርቻለሁ እና ከትያትር ቤቱ ሲመሰረት ከነበሩ አንጋፋዎች ጀምሮ እኔ እስከደረስኩባቸው ሰዎች ድረስ ሲቀባበል የመጣው ትልቅ ስነ ስርዓት ነበረና አሁን ላይ ጠፍቶ ሲታዩ የትያትር ቤቱ ሁኔታ የመድረኩ ራሱ የባለሙያው ያለው ለሙያው ያለው ክብር፣ አንዳንዱ ተገዶ ይሰራል። ስለ እንጀራ ብሎ ይሰራል። የግድ በቃ እዚህ ጋር መመደብ አለብኝ፣ ሻንቲ ማን ስል አለብኝ፣ እዚህ ጋር መስራት አለብኝ። እንደዚህ ስለሚሆን እንዲህ አይነት ጥቅም ስለሚገኝ፣ በፊት እንደዛ አልነበረም። እርግጥ አሁን ተለውጧል ሁሉ ነገር ነው። ያ ነገር ትንሽ አስቸጋሪ ነበር፣ ግን በቃ ትለምጃዋለሽ። ልጆቹም ወደዛ እንዲመጡ ልጆቹም ማስረዳት በእኛ ጊዜ እንዲነበር በቀልድ እያዋዛሽ እንደዚህ አድርገን፣ ድሮ እኮ ላገር ስንሄድ እንደዚህ ሆኑ አርስገን ስምነቃ እንደዚህ ተብሎ እየታቁ የሚፈልጉትን ነገር ይወስዳሉ። እና አንዳንዶቹ ጥሩ አክብሮትም አላቸው ያዳምቱኛን። እኔም ደግሞ እንደዚህ ሙያም በተመለከተ ልጆቹን ለመቅረብ ዘዴውን አውቅበታለሁ። እና መጀመሪያ ነበር የተቸገርኩት፣ በኋላ ግን ጥሩ ነበር። ተስፋዬ፣ እንደሚታወቀው እንግዲህ ኮቪድ አፍላ በሚባልበት ሰዓት ላይ አገር ቤት ነበርክ። በአለም አቀፍ ዙሪያ እንደተደረገው አገር ቤት ቤትም የተወሰነ ደረጃ በቲያትር ቤቶችም በፊልም ቤቶችም መዘጋጋት ተጀምሮ ነበር። አሁን ደግሞ እንደገና ወደ ቀደመው ሁኔታ ተመልሶ ስራዎችም በከፊልም ቢሆን የሚሰሩበት ሁኔታ ላይ ነው ያለው። በዛ ሁኔታ ውስጥ ነው አንተ ደግሞ ተመልሰህ ወደ አውስትራሊያ የተመለስከው። ባለቤትህ ብጻት እንዲሁም ቤተሰቦችህ ዚህ ነው ያሉት። ለጊዜው ነው የመጣኸው ወይስ ለረጅም ጊዜ ቆይታ ነው? ለአውስትራሊያ ሲዘህ የመጣኸው ምን አዲስ ነገር አለ? እዚህ ጥንቃቄው እንደ አገር ቤት አይደለም፣ ከባድ። ሌላው አሁን ኮሽ ሲል ዝጉና ተቀመጡ ነው። ሌላ ጋር ያው ለተወሰነ ጊዜ ነበረ የስራውም ማቆም የነበረው ኮቪድ ትልቅ ጉዳት አድርሰዋል። እርግጥ እንደ ተፈራው እንደ ሌላው የዓለም ክፍል ባይሆንም ሀገራችንን እግዚአብሔር ጠብቋት ብዙ የከፋ ነገሮች አልታዩ። ከሌላው አንጻር ሲታይ እንዲህ እጅግ የምንወዳቸው በጣም የምናከብራቸውን ለሀገር ብዙ የሰሩ ሰዎችን አተናል በኮቪድ ምክንያት። የሚያሳዝን ልብ የሚሰብር ነገር ነው። ግን ቲያትር መስራት ከተፈቀደ በኋላ በአንድ አራተኛ ማለት ነው። ብሔራዊ ቲያትር አንድ ሺህ ሁለት መቶ ሰው ነው የሚይዘው እና ሶስት መቶ ሰው ብቻ እንዲገባ ተደርጎ አሁን ሶስት ቀን ቲያትር እየታየ ነው። አርብ፣ ሮብና እሁድ ያቬኒ ቲያትር ባቢሎን በሳሎን እሁድ ሁድ ይታያል። የሚመጣው ተመልካች ያሳዝንቻል። ከገባው ሰው ይልቅ የሚመለሰው ሌላ ምንም መዝናኛ የለም። አሁን ደግሞ በአጋጣሚ ሆነው አንድ ብሔራዊ ቲያትር ብቻ ነው እየሰራ ያለው። እና ሰው ለምንድን ነው ማታሳየውን መዝናኛ ቦታ የለም ብሎ ጥያቄ ይጠይቃል። ግን ያው የወጣው መመሪያና ኮቪድን አስመልክቶ የተሰጠው የማስጠንቀቂያ ሕግ እሱ ደግሞ ያግድሻል። ያም ሆነው የእኛ ሰው እንዳኗኗሩ ከችግር አንፃር የምንኖረው እንደዚህ ሀገር አይደለም። ብዙ ሰው አንድ ቤት ውስጥ ተሰብስቦ ነው። ትራንስፖርት ላይ ግፍቻያ ነው። አንዳንዱ ሰው ደግሞ ግድ የለውም የግድ ካጠገቡ ሰው እንዲለይ ነው። ካልተለየ አያንም ስትመክሪ ስትነግሪ፣ እንኳን ማስክ አድርጉ ጥንቃቄ አድርጉ ምናምን ስቲ አንዳንድ ሰው ይቆጣል እና እንዲህ እንደ ልብሽ ተሰብስበሽ ልትሰሪ ምችበት ሁኔታ አይደለም። የተወሰኑ ባለሙያዎች እየሞከሩ ነው ተነጣጥሎ ለመስራት። ቲያትር ግን የመድረክ ቲያትር እንደምታውቂው ተቀራርበሽ ነው ማስክ አድርገሽ ልሰሪ አትችይም። ደራርቀሽ ፍቅርሽን ልትገልጪ አትችይም። ንቤቱም፣ ቁጣውም፣ ፍቅሩም ተቀራርበሽ ነው ስቴጅ ላይ እና ከባድ ነው ያንን ኃላፊነት ለመውሰድ ስለዛ ትንሽ ጊዜው እስኪያልፍ በማለት የተመረጡ ስራዎች አሉ ለመስራት ሁሉም ጥናቱን አጥንቶ በተዘጋጅቶ የተቀመጠ እና እንደ ቁጥሩ እየቀነሰ ከመጣ የጥንቃቄው መንገድ የሚታይበት ሌላ አማራጮች ከተገኙ እንደገና ለመስራት ሀሳብ አለ። እዚህ ግን አሁን የማይሞከር ነገር ነው ያለው ሁኔታ። ፍርሀቱም አለ፣ ጥንቃቄውም ያም ስለሆነ ነው አሁን እንደሌላው ዓለም ማክሰን ያን ያል የከፋ ጉዳት አይሰማም። አውስትራሊያ ውስጥ ለምን? ህግ ህግ ነው። ህጉን ካላከበርሽ ቅጣት አለ። ሁሉም ሰው ለህግ ተገዥ ነው። ስለዚህ ይሄ ደግሞ እኛም እዚህ ያለ ነው ለወገኖቻችን፣ ሀገር ቤት ላሉ ወገኖቻችን ይሄንን ነገር ማንም ኖሮ ከውጭ ነው ሁልጊዜ የምለው ምንድን ነው፣ ወደ ሀገር ቤት የሚመለስ ማንኛውም ሰው ተቃኒ የሆነውን ከውጭ የምናገኘው ጥሩ የሆነውን ነገር ለወገኖቻችን ማስተማር፣ በተለይ ለወጣቱ ህግን ማክበር፣ ለህግ ተገዢ መሆን፣ መብትና ግዴታን ማወቅ ምንድን ነው የምንፈልገው ምንድን ነው? ለህዝቡ ስም ማደርገው ምንድን ነው የሚለውን ነገር ጠንቅቀን ብናቀ፣ አሁን አታርጉ ሲባል እዚህ አታርጉ፣ መብትሽ ደግሞ ከሆነ ትጠይቂያለሽ፣ መብትሽን እስከጥብ ደረስ። አሁን እዚህ ስመጣ በየስቁ ስትገቢ ስልክሽን አውጥተሽ ራስሽ የት እንደነበርሽ እስካናርገሽ አርገሽ ከዛ በኋላ የሆነ ችግር ቢመጣ በቴክስት ይደረግልሻል፣ ቤትሽ ትቀመጫለሽ። ጥንቃቄው የእኛ ሰው ተይዞ እነ ከሌ እንዳይሰሙ ብሎ የት ጠፋ ይልኛል ብሎ ሄዶ ከነሱ ጋር ይቀላቀላል። እንዲህ እንዲህ ሲሆን ደግሞ ሁልጊዜ ዝም ብለሽ ከመንግስት ብቻ አይደለም መጠበቅ ያለብሽ። እራሳችንም ምንድነው ግዴታችን የሚለውን ነገር በምናገኘው አጋጣሚ ማስተማር ይኖርብናል እና አሁን ዝም ብሎ ምንድነው እዚህ በምቆይበት ጊዜ አንዳንድ ሀሳቦችን መዝግቦ መያዝ ስራ ሊያሰሩ የሚችሉ ሀሳቦችን እንደሱ አይነት ነገሮች ነው። የግል ማስታወሻዎችን እጽፋለሁ፣ ያጋጠሙ ነገሮች። ጥሩ ጊዜ ነው ለማሰቢያ ለማንበብ ጥሩ ሰዓት ነው እና እሱን ንሱን እያደረኩ ያው ከቤተሰቤ ጋ ቁጭ እያሳልፋሉ። ከአርቲስት ተስፋዬ ገብረሃና ጋር የነበረን ቆይታ ይህ ብቻ አልነበረም። ቀሪውን ውይይታችንን በሁለተኛው ክፍል ፕሮግራማችን ይዘን እቀርባለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ